የሞ ኢብራሂም ተቋም የአገልግሎት ጊዜያቸውን ላጠናቀቁት የናሚቢያ ፕሬዚደንት ሂፊኬፑንዬ ፖሃምባ አፍሪካ ውስጥ ላሳዩት የላቀ የአመራር ብቃት የብዙ ሚሊዮን ዶላር ሽልማት ሰጥቷቸዋል። የሞ ኢብራሂም ሽልማት በአፍሪካ መልካም አስተዳደርን ለማበረታታት የተጀመረ ሲሆን የአፍሪካ መሪዎች ስራቸውን በትክክል እንዲያከናውኑ በገንዘብ መታለል አለባቸው ወይ የሚል ጥያቄ ማስነሳቱን በመጥቀስ የምስራቅ አፍሪካ ዘጋቢያችን ጌብ ጃስሎ ከናይሮቢ የላከው ዘገባ ለትዝታ በላቸው ታቀርበዋለች። እንደ አውሮፓ አቆጣጠር የ2014 ዓ.ም የሞ ኢብራሂም የአፍሪካ መሪነት መልካም ስራ ክንውን ሽልማት ለሁለተኛ ጊዜ ተመርጠው የስራ ጊዜያቸውን በማገባደድ ላይ ላሉት የናሚቢያ ፕሬዝደንት ሂፊኬ ፖኛ ፖሃምባ ነው የተሰጠው። የሞ ኢብራሂም ሽልማት ኮሚቴ ሊቀመንበር ሳሊም አህመድ ሳሊም ናቸው ትላንት ናይሮቢ ውስጥ ገለጻ የሰጡት። በፕሬዚዳንት ፖሃምባ አስተዳደር ዘመን ናሚቢያ የሰብአዊ መብት የተከበረባት፣ ጠንካራ የመገናኛ ብዙሃን ነጻነት ያላት፣ ሰላም የሰፈነባት፣ የዜጎቿን ሁሉ ጥቅም ያስከበረች ሆናለች። የሽልማት ኮሚቴው ፕሬዝደንት ቦሃምባ በሀገራቸው የኤች አይ ቪ ስርጭትን በመቆጣጠር ያስገኙትን ስኬት፣ ዜጎች ሁሉ ነጻ የመጀመሪያ ደረጃ ትምህርት እንዲሰጣቸው፣ በመንግስት አስተዳደርም ውስጥ የጾታዎች እኩልነት እንዲሰፍን ያደረጉትን ጥረት አመስግኗል። ሚስተር ፖሃምባ እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ናሚቢያን የመራት ሲሆን ተተኪው ፕሬዝደንት በያዝነው ወር ፍጻሜ ላይ ይመረቃሉ ተብሎ ይጠበቃል። የናሚቢያው ፕሬዝደንት የሞ ኢብራሂምን የመልካም አስተዳደር ሽልማት ለመቀበል አምስተኛው የአፍሪቃ መሪ ናቸው። የመጀመሪያው እንደ አውሮፓ አቆጣጠር በ2007 ዓ ም ለሞዛምቢኩ ፕሬዝደንት ጆሐኪም ቺሳኖ የተሰጠው ሲሆን በዚያው ዓመት ነልሰን ማንዴላ ተሸለሙ። የቦትስዋናው ፕሬዝደንት ፈስተስ ሙያዬ ደግሞ በ2008 ዓ ም በመጨረሻም በ2011 ዓ ም የኬፕ ቨርዴው ፔድሮ ፔሬስ ተሸልመዋል። ባለፉት አራት ዓመታት ውስጥ የሽልማት ኮሚቴው መስፈርቶቹን የሚያሟላ የአፍሪቃ መሪ አላገኘም ነበር የተባለው፣ ሽልማቱ በሞባይል መገናኛ ንግድ ቢሊዮነር በሆኑት ሱዳናዊው ሞ ኢብራሂም ድርጅት የሚከናወን መሆኑ ይታወቃል። በስልጣን ዘመናቸው ንብረት በማጋበስ ለሚተቹት የአፍሪቃ መሪዎች ከፍተኛ ገንዘብ መስጠት ትክክል ነው ወይ? ተብለው ሲጠየቁ ሞ ኢብራሂም የሽልማቱ ዓላማ ከግል ጥቅም ይልቅ የሕዝባቸውን ጥቅምና ደህንነት ለሚያስቀድሙ እምብዛም ዝነኛ ላልሆኑ ትሑት መሪዎች እውቅና ለመስጠት ነው ብለዋል። ዛሬ ያሸነፉትን ብንመለከት ስንቶቻችሁ ናችሁ ካሁን በፊት ስለ እርሳቸው የምታውቁት እዚህ የማውቀው አንድ ስድስት ብትሆኑ ነው ያላችሁት። ስለዚህ ጀግናዎቻችንን ፈልገን ልናከብራቸው ይገባናል። በአፍሪካ ጀግኖች አሉ፣ ማንዴላ ብቻ አይደሉም አፍሪካዊ ጀግና። የሞ ኢብራሂም ድርጅት በሰብአዊ መብት አከባበርና በኢኮኖሚ እድገት የአፍሪካ አገሮችን በቅደም ተከተል ይገመገማል በዚህም ግምገማ ናሚቢያ ከፍተኛውን ደረጃ የያዘች ሲሆን በዚያችም ሀገር ሳይቀር የባለጸጎችና የድሆች ገቢ ልዩነት ሰፊ መሆኑን የኮሚቴው አባላት ይናገራሉ። ከኮሚቴው አባላት አንዷ የቀድሞ የደቡብ አፍሪካ መሪ የኔልሰን ማንዴላ ባለቤት ግሬሳ ማሼል ሲሆኑ ይህ የገቢ ልዩነት እየሰፋ መምጣት በብዙ የአፍሪካ አገሮች ችግር መሆኑን ጠቅሰው ጥሩ የመሪነት ችሎታን ነጥሮ ለማውጣትም አንዱ መስፈርት ነው ብለዋል። በአህጉሪቱ ብዙ ችግሮች በመኖራቸው ምክንያት ነው። እነዚህን ችግሮች ለመቅረፍ የሚጥሩና እድገት ያስመዘገቡ አሉ። ያን መልእክት ነው ለሁሉም የአፍሪቃ መሪዎች ማድረስ የምንፈልገው። የናሚቢያ ፕሬዝደንት የነበሩት ሚስተር ሙሃምባ አምስት ሚሊዮን ዶላር የተሸለሙ ሲሆን ከዚያ በተጨማሪም በሕይወት እስካሉ ድረስ በየዓመቱ ሁለት መቶ ሺህ ዶላር ይሰጣቸዋል።